በጓንታናሞ ከፍተኛ የቁም ስቅል እንደተፈጸመበት የሚታመነው ኦማር ቀሪ የእስር ጊዜውን ለመጨረስ ወደ ትውልድ ሀገሩ ካናዳ በ2012 ተመልሶ ከመጣ በኋላ የካናዳ መንግስት በታዳጊነት ዕድሜ ስታሰርና ቶርቸር ሲፈጸምብኝ ሊከላከልልኝ አልቻለም በማለት የ20 ሚሊዮን ዶላር ክስ መስርቶ ለዓመታት በፍርድ ቤት ሲከራከር ቆይቷል። የካናዳ ሊብራል መንግስት ለዓመታት የዘለቀውን የፍርድ ቤት ክርክር ለመቋጨት ከኦማር ከድርና ጠበቃው ጋር ባደረገው የሚስጥር ድርድር ውጤት መሠረት ባለፈው አርብ ካናዳ የኦማር ከድርን ሰብአዊ መብት ልታስጠብቅ አለመቻሏን በማመን በይፋ ይቅርታ ስትጠይቅ የ10.5 ሚሊዮን ዶላር ካሳም መፈጸሟ ተሰምቷል። የሕዝብ ደህንነት ሚኒስትሩና የፍትህ ሚኒስትሩ በጋራ በመሆን በሰጡት መግለጫ ካናዳውያን በኦማር ጉዳይ የተለያዩ አመለካከቶችን ቢይዙም በካናዳ ባለሥልጣናት ለተፈጸመበት የሕግ ጥሰት ካሳው ይገባዋል ሲሉ ለጋዜጠኞች ተናግረዋል። ይህ ጉዳይ ኦማር በአፍጋኒስታን የጦር አውድማ ስለነበረው ባህሪ አይደለም። ከዚያ ይልቅ ኦማር በአሜሪካኖች ከተያዘ በኋላ የካናዳ መንግስት በኦማር ላይ የወሰናቸውና የፈጸማቸውን ድርጊቶች የሚመለከት ነው። እነዚህ ሁኔታዎች ላይ ምንም ውዝግብ የለም። ከፍተኛው ፍርድ ቤትም እንዴት እንደሚመለከታቸው ጥርጥር የለም። የካናዳ መንግስት ታዳጊ ተጠርጣሪ ሊያዝባቸው የሚገቡ ብዙዎቹን መሠረታዊ መርሆዎች ጥሷል። የሀርፐር መንግስት ኦማርን ወደ ሀገሩ ለማምጣት ወይም ችግሩን ለመፍታት ፈቃደኛ ሳይሆን ቀርቷል። ችግሩን የመፍታት እድል ነበረው ግን አላደረገውም። የመንግስትን ይቅርታና የካሳ ውሳኔ ተከትሎ በጉዳዩ ላይ ከፍተኛ ውዝግብና ተቃውሞ ተቀስቅሷል። ሁለቱን ዋነኛ የተቃዋሚ ፓርቲዎች በዚህ ረገድ የቀደማቸው አልነበረም። በቅርቡ የወጋ አጥባቂው ፓርቲ መሪ ሆነው ብቅ ያሉት አንድሪው ሺር ከአንድ ፍርደኛ አሸባሪ ጋር የሚስጥር ድርድር ማድረግ እጅግ አሳፋሪ ነው ሲሉ የጀስቲን ትሩዱን መንግስት ክፉኛ ነቅፈዋል። አንድሪው ሺር ካናዳ ኦማርን ከነበረበት ጓንታናሞ እስር ቤት በጎርጎሮሳዊ 2012 በሀገሩ መጥቶ እንዲታሰር ማድረጓ በቂ እርምጃ ነበር ነው የሚሉት። ለዚህ ጉዳይ ተገቢው ልባት በወቅቱ ተሰጥቷል። ተገቢ ውሳኔ ኦማር ከድርን ወደ ሀገሩ ካናዳ እንዲመጣ ማድረግ ነበር። የቀድሞ የሃርፐር መንግስት በፍርድ ቤቱ ውሳኔ መሰረት ያንን ፈጽሟል። ጉዳዩም እዚያ ጋር ሊያበቃ ይገባ ነበር። ከዚያ ያለፈው ነገር ግን ጀስቲን ትሩዱ ከሚገባው በላይ በመሄድ ለኦማር 10.5 ሚሊዮን ዶላር እንዲሰጠው ወስኗል። እኔ ግን ይህን ፈጽሞ አልቀበልም። ጥፋተኝነቱ ለተረጋገጠ አሸባሪ ካሳ መከፈል የለበትም ለሚለው መርህ ተገዥ ልንሆን ይገባል። የቀድሞ ጠቅላይ ሚኒስትር ስቴፈን ሃርፐር ምርም በትዊተር ገጻቸው በሰጡት መግለጫ ውሳኔውን በስህተት የተሞላ ሲሉ አጣጥለውታል። ጠቅላይ ሚኒስትር ጀስቲን ትሩዱ በበኩላቸው ከጂ 20 ስብሰባ ቦታቸው በሰጡት ጋዜጣዊ መግለጫ ባይመችን እንኳ የካናዳ የሰብአዊ መብት ሕግ ለሁሉም ካናዳውያን በእኩል ነው የሚሰራው ብለዋል። በሳምንቱ ማገባደጃ አንጉስ ሬድ የተባለ ተቋም ከሕዝብ ባሰባሰበው ድምፅ ሁለት ሶስተኛ የሚሆኑ ካናዳውያን በመንግሥት እርምጃ ደስተኛ አይደሉም። በውጤቱ መሠረት 71 በመቶ ካናዳውያን መንግሥት በፍርድ ቤት ክርክሩ ቢገፋበት ያምኑ እንደነበር ገልጸዋል። የሕዝብ ደህንነት ሚኒስትሩ የብር ካሳውን በተመለከተ ሲመልሱ መንግሥት እስካሁን ከ5 ሚሊዮን ዶላር በላይ በዚሁ የፍርድ ሂደት ምክንያት ወጪ እንዳወጣና ሂደቱ ቢቀጥል ከዚህም በላይ ወጪ ሊያወጣ እንደሚችል ጨምረው አሳስበዋል። የ30 ዓመቱ ኦማር በአሜሪካ ወታደራዊ ፍርድ ቤት በአምስት የጦር ወንጀለኝነት ክሶች የ8 ዓመት እስር የተበየነበት ሲሆን ግድያ የፈጸመበት የአሜሪካ ወታደር ባለቤት በመሰረተችበት ሌላ ክስ ደግሞ የ134 ሚሊዮን ዶላር ካሳ እንዲከፍል ተበይኖበታል። ኦማር የፍርድ ቤቶች ውሳኔ በግዳጅ በሰጠውት ቃል ላይ የተመሰረቱ በመሆናቸው አልቀበላቸውም ቢልም ለፈጸመው ግድያ ግን በይፋ ይቅርታ ጠይቋል። ለዶቼቬሌ ሬዲዮ ለተጠናከረው ሪፖርት አክመል ነጋሽ ቶሮንቶ